በአንድ አገር ውስጥ ህብረተሰቡን በየትኛው መልክ ከሚፈጸም የሰብአዊ መብቶች ጥቃት መከላከል የመንግስት ኃላፊነት ነው ሲሉ የሂውማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር ለቲሺያ ባይደር ተናግረዋል። የአርቲስት ሃጫሉ ሁንዴሳን መገደል ተከትሎ ኦሮሚያ ውስጥ ኦሮሞ ባልሆኑ ሰዎች ላይ ደርሰዋል የተባሉትን የሰብአዊ መብቶች ጥሰቶችና ጥቃቶች እያጣሩ መሆናቸውንም ገልጸዋል። የኢንተርኔት መዘጋት ስራቸውን አስቸጋሪ እንዳደረገባቸውም ተናግረዋል። ባይደር የሂውማን ራይትስ ዋች አፍሪካ ቀንድ ዳይሬክተር ሌቲሻ ባይደርን ያነጋገረችው ስምኝሽ የቆየነች ቀጥሎ ይቀርባል ሲንስ ዘ ኪሊንግ ኦፍ ሀጫሉ ኩንዴሳ ላስት መንዴይ ዴር ሀቭ ቢን ድምፃዊ ሀጫሉ ኩንዴሳ ባለፈው ሳምንት መገደሉ ከተነገረ በኋላ የኢትዮጵያ መንግስት ሀገሪቱ ውስጥ የተለያዩ እርምጃዎችን እየወሰደ ይገኛል እነዚህን እየተወሰዱ ያሉ እርምጃዎች ሂውማን ራይትስ ዋች እንዴት ያያቸዋል በመጀመሪያ ደረጃ ኢንተርኔት ሙሉ ለሙሉ መዘጋቱን ቤተሰብ እርስ በርስ እንዳይገናኝ ከማድረግ አንስቶ የተለያዩ ችግሮችን ፈጥሯል። በተለይ ባልተረጋጋ ሁኔታ ውስጥ ተቃውሞዎችና ረብሻዎች በሚካሄዱበት ወቅት ሰዎች መረጃን ማግኘት አለባቸው። በኢትዮጵያ በውይይት መፈታት ያለባቸው ተገቢ የሆኑ ቅሬታዎች እየቀረቡ ነው። ስለዚህ መንግሥት ትክክለኛውን መረጃ በወቅቱ ለሰዎች መስጠት መቻል አለበት። ባለፉት ጥቂት ቀናት ውስጥ ያነጋገርናቸው ሰዎች ኢንተርኔት መዘጋቱና መረጃ አለመኖሩ ለግምታዊ አስተሳሰቦችና ለተዛቡ መረጃዎች እንዳጋለጧቸው ነግረውናል። ስለዚህ መንግስት የዘጋውን ኢንተርኔት በአስቸኳይ መክፈት ይኖርበታል። የ የኢትዮጵያ መንግስት የኢንተርኔት አገልግሎቱን ለማቋረጥ የተገደደው የጥላቻ የሁከትና የግድያ ቅስቀሳ መጠቀሚያ በመሆኑ ነው ብሏል በእርግጥም እንደምናየው በተለያዩ የማህበራዊ ድህረ ገጾች ላይ የጥላቻ ንግግሮች ህብረተሰቡን እርስ በርስ የሚያጋጩ መልእክቶች ይሰራጫሉ ያንን ተከትሎ በሀገር ውስጥ ሰዎች ማንነታቸው ላይ መሰረት ያደረገ ጥቃት እየደረሰባቸው ነው። ኢንተርኔት በዚህ መልኩ ለጥፋት ሲውል መንግስት ምን አይነት እርምጃ መውሰድ ነበረበት? መረጃ በየትኛውም መንገድ ቢሆን መውጣቱ አይቀርም። ነገር ግን እየሆነ ያለው ትክክለኛና የተጣራ መረጃ ማግኘት አዳጋች እንዲሆን ማድረግ ነው። መረጃን በማጣራት ረገድ መንግስትም የድረገጽ ድርጅቶችም የየራሳቸው ድርሻ አላቸው። በተለይ በኢንተርኔት ዙሪያ ያሉ ባለሙያዎች ችግር ያለባቸውና ግጭት የሚያነሳሱ መረጃዎች ሪፖርት እንዲደረጉ የማድረግ ኃላፊነታቸውን መወጣት አለባቸው። ህብረተሰቡም ቢሆን በዚህ ጉዳይ ላይ ተሳታፊ መሆን አለበት። ነገር ግን አሁንም ኢንተርኔት ባለመኖሩ ይህን ኃላፊነት መወጣት አይችልም። ችግር ያለባቸውን መረጃዎች ስናጠራ አስፈላጊ የሆኑ መረጃዎችንም ጠቅልሎ በሚያጠፋ መልኩ መሆን የለበትም። የጥላቻ ንግግሮች ወይም የሀሰተኛ መረጃ ስርጭት ራስ ምታት የሆነው ለኢትዮጵያ ብቻ ሳይሆን ለዓለምም ጭምር ነው። ነገር ግን እንደ ኢትዮጵያ ባሉ ያላደጉ ሀገራትና ህብረተሰብን ሙሉ ለሙሉ ከጥቃት መጠበቅ የሚችል የተጠናከሩ የህግ ተቋማት የሌላቸው ሀገሮች ኢንተርኔትን ሳያቋርጡ በህዝባቸው ደህንነት ላይ የሚነጣጠሩ ሀሰተኛ መረጃዎችን ለመዋጋት የሚችሉባቸው መንገዶች ምንድን ናቸው? በመጀመሪያ አንድነትን የሚጻረሩ ንግግሮችን ከሚያደርጉ የመንግስት አካላት ጀምሮ ያልተገቡ መልእክቶችን የሚያስተላልፉ የተለያዩ መንገዶችን ለማስቆም ህብረተሰቡ መሃል ሆኖ ይህን የሚከታተል ጠንካራና የተሳሰረ የሲቪክ ማህበረሰብ መገንባት አለበት። ይህን በማስቆም ረገድ ሌላው ትልቅ ኃላፊነት ያለባቸው ደግሞ እንደ ፌስቡክ ያሉ ኩባንያዎች ናቸው። ፌስቡክ ሀገር ውስጥ ያለውን ሁኔታ የሚከታተሉና የሚረዱ አመጽ የሚያነሳሱ መልእክቶችን ሪፖርት የሚያደርጉ ሰዎች ሊኖሩት ይገባል። ሌላው በዚህ ወቅት መንግስት የወሰደው እርምጃ በሀገር ውስጥ ሆነው ይሰሩ የነበሩ ነገር ግን ልክ በሩዋንዳው የዘር ጭፍጨፋ ጊዜ የነበረውን አይነት ህዝብ ከህዝብ የሚያጋጩ የጥላቻ ንግግሮችን ያሰራጩ ነበር ያላቸውን የሚዲያ ተቋማት መዝጋት ነው። የእናንተ ተቋም በአጠቃላይ የሚዲያ ተቋማት መዘጋታቸውን ይቃወማል። ነገር ግን የመንግስት ጥቃት መሳሪያ ሆነዋል ያላቸውን ጣቢያዎች መዝጋቱን እንዴት ታዩታላችሁ? I think independent broadcasting organizations should live up to their professional and ethical responsibility. ከመንግስት ነጻ የሆኑ የኤሌክትሮኒክስ ሚዲያዎች ሙያው የሚጠብቅባቸውን የጋዜጠኝነት ስነ ምግባርና ኃላፊነት በአግባቡ መወጣት አለባቸው ብያም ናለው። ስለዚህ በተለይ በተለያዩ የህብረተሰብ ክፍሎች መካከል አለመግባባቶች ባሉበት በአሁኑ ወቅት ጸብን የሚያነሳሱ መልእክቶችን የሚያስተላልፉ ሰዎች የአየር ሰዓት መስጠት የለባቸውም። ነጻ ሚዲያ ቢሆኑም እነሱም የሚሰሩት በተመሳሳይ ያልተረጋጋ ሁኔታ ውስጥ በመሆኑ ሞያዊ ኃላፊነት አለባቸው። ስለዚህ መንግስት እንደዚህ አይነት የጥላቻ ንግግርንና ጸብ በሚያጭሩ መልእክቶችን የሚያስተላልፉ የሚዲያ ተቋማትን መዝጋቱ ትክክል ነው ብላችሁ ታምናላችሁ? አሁን ለዚህ ምላሽ መስጠት ይከብደኛል። ምክንያቱም ኢንተርኔት በመዘጋቱ ምክንያት ምን እንደተባለ ምን አይነት መልዕክት እንደተላለፈ በትክክል መረዳት አልቻልንም። ነገር ግን እንደዚህ አይነት አስቸጋሪ ሁኔታዎች ሲፈጠሩም እንኳን በአንድ ጊዜ ሚዲያዎችን ከመዝጋት እና ጋዜጠኞችን ከማሰር ይልቅ መንግስት ነገሩን በተለየ መልኩ ሊያስተናግድባቸው የሚችሉ ሌሎች መንገድ ነው መንገዶች ሊኖሩ ይገባል። በኢትዮጵያ አለመረጋጋት ከተፈጠረበት ባለፈው ሳምንት አንስቶ በኦሮሚያ ክልል ውስጥ ያልታወቁ ቡድኖች ዘርና ሃይማኖትን መሰረት አድርገው ጥቃት ማድረሳቸው እንዲሁም ከ ሁለት መቶ በላይ ሰዎች መገደላቸውና ንብረት መውደሙ እየተዘገበ ነው። ሂውማን ራይትስ ዋች መንግስት ለተቃውሞ ሰልፍ በወጡ ሰዎች ላይ ጥቃት ማድረሱን አውግዞ መግለጫ ቢያወጣም ስለ እነዚህ ግድያዎች ግን እስካሁን ምንም አላለም። ና ምላሻችሁ ምንድን ነው? ኦሮሚያ ውስጥ ኦሮሞ ባልሆኑ ግለሰቦች ንብረት ላይ የደረሰውን ጉዳት ስንመዘግብ ቆይተናል። አሁን በተጨማሪ በአርሲና ባሌ ዞኖች ደረሱ ስለሚባሉት ግድያዎች እያጣራን ነው። ባለፈው ዓመት ጥቅምት ላይም ተመሳሳይ ከተሞች ውስጥ በሚኖሩ ኦሮሞ ያልሆኑ ሰዎች ላይ ጥቃት መድረሱን መዝግበን ነበር። ነገር ግን አሁንም የኢንተርኔት መዘጋት የማጣራት ስራችንን እያጓተተው ነው ግን እኮ እነዚህ ጥቃቶችና ግድያዎች የተፈጸሙት ቀድሞውንም የኢንተርኔት አገልግሎት በስፋት በማይገኝባቸው የገጠር ከተሞች ውስጥ ነው። ስለዚህ እንደዚህ አይነት ቦታዎች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን አትዘግቡም ማለት ነው ወይስ መረጃ በምን መልኩ ነው የምትሰበስቡት? እያወራን you know, we are talking about something which appears to have happened in many different localities. So, እያወራን ያለነው በተለያዩ የገጠር ከተማዎች ላይ ስለተፈጸሙ ጥቃቶች ነው። መጀመሪያ የት ምን እንደተፈጠረ ማወቅ አለብን፣ ከዛ ስልኮች እንደውላለን። አሁን ግን ቀጥታ ስልክ መስመሮችን ማግኘት እጅግ አስቸጋሪ ነው። በእነዚህ ቦታዎች ላይ ግን በመንግስት ታጣቂዎች ስለደረሱ ጥቃቶች መግለጫ አውጥታችኋል። መንግስትም ብቻ የሚከሱ መግለጫዎችን እያወጣችሁ በሌላ ቡድኖች የሚፈጸሙ ጥቃቶች ላይ ዝም ማለታችሁ ሂውማን ራይትስ ዋች ወገንተኛ ሆኖ እንዲታይ አያደርገውም? የሰብአዊ መብት ጥበቃ በዋናነት የመንግስት ኃላፊነት ነው። መንግስት ወንጀል እንዳይሰራ በየትኛውም የአገሪቱ ክፍል የሚኖሩ ቁጥራቸው አናሳ የሆኑ ብሔሮች ጥቃት እንዳይደርስባቸው፣ ንብረታቸው እንዳይጠፋ ከለላ መስጠት አለበት። እኛ እንደ ሰብአዊ መብት ተከራካሪ ድርጅት በሰብአዊ መብት መርሆች መሰረት ነው የምንሰራው። ያ ደግሞ መንግስትን ኃላፊ አድርጎ የሚጠይቅ ነው። ደግም የማስታወስ የምፈልገው ባለፈው ጥቅምት መንግስት ከበቂ በላይ ኃይል ተጠቅሞ በአምቦ ያደረሰውን የመብት ጥሰትና በብሔሮች መካከል በነበረ ግጭት በዶዶላ የተፈጸሙ ወንጀሎችና የንብረት ውድመቶችን መዝግበናል። ሚስ ባይደር ጊዜውን ሰጥተው ለጥያቄዎች የምላሽ ስለሰጡኝና ስለነበረን ቆይታ አመሰግናለሁ። እኔም እኔም አመሰግናለሁ።